የፕሬዝዳንት ባራክ ኦባማ የኢትዮጵያ ጉብኝት ለኢትዮጵያ መንግስት የህዝብ ግንኙነት ስራ የሰጠውን ጥሩ አጋጣሚ ያህል በሀገሪቱ ያለውን የከፋ የመብት ረገጣ ለቀሪው ዓለም ለማሳወቅና ጫና ለማሳደርም ጥሩ የተመቸ እንደነበረ የሚገልጹ ብዙዎች ናቸው። በጉብኝቱ ሁለት ነገሮች ነጥረው ወጥተዋል። አንደኛ የኢትዮጵያ ኢኮኖሚ እድገትና ለውጥ፣ ሁለተኛው ደግሞ መንግስትም ቢሆን ሊክደውና ሊከላከለው የከበደው የስርዓቱን አፋኝ ባህሪ መጋለጡ ነበር። የኢትዮጵያ መንግስት የኦባማ ጉብኝት ውዳሴ ብቻ ሳይሆን ወቀሳም ይዞ እንደሚመጣ ቀድሞ የጠረጠረ ይመስላል። በዚህ ሁሉ ውስጥ ግን አንድ ቁልፍ አጀንዳ ነበረው። ተቀማጭነቱን በውጭ ሀገር በተለይም በአሜሪካ ያደረገውን አርበኞች ግንቦት ሰባትን የአሜሪካ መንግስት አሸባሪ ብሎ እንዲፈርጅለት የኦባማን አስተዳደር የማግባባትና የማሳመን ስራ ለመስራት ሞክሯል። ከመጋረጃ ጀርባ የነበረውን ውይይት የተከታተሉ የዋዜማ ምንጮች እንደገለጹት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ባለስልጣኖቻቸው ከፕሬዝዳንት ኦባማ ጋር ያደረጉት የዝግ ውይይት ውጥረት የሞላበት ነበር። ፕሬዝዳንት ኦባማ ኢትዮጵያ ከአሜሪካ ጋር በምታደርገው የጸረ ሽብር ትብብር ምስጋና ካቀረቡ በኋላ ትብብሩ የበለጠ መጠናከር እንዳለበት በመግለጽ በተለይ በሶማሊያ በቀጣዩ ጊዜ መሰራት ስላለባቸው አዳዲስ ስራዎች ሐሳብ ሰጥተዋል። ፕሬዚዳንት ኦባማ ከጸጥታ ጉዳይ ወደ ሰብአዊ መብት ጉዳዮች ርዕሱን አዙረው የኢትዮጵያ መንግስት ጋዜጠኞችን ማዋከብና፣ ማሰር የተቃዋሚ ፓርቲዎችን ከፖለቲካ መድረኩ ማግለልና አጠቃላይ የሰብአዊ መብት አያያዙን ካላስተካከለ ሀገሪቱ በልማት ያገኘችውን መልካም ስም የሚያጎድፍ ነው ሲሉ አስተያየት ሰጡ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተቀማጭነቱ በኤርትራና በአሜሪካ የሆነውን አርበኞች ግንቦት ሰባትን የአሜሪካ መንግስት አሸባሪ ብሎ እንዲፈርጅና ይህ ካልሆነ ግን ሀገሪቱ ራሷን ለመከላከል ስለምትገደድ ወታደራዊ እርምጃ እንደምትወስድ ይህም ከኤርትራ ጋር ወደ ጦርነት እንደሚያስገባ በመናገር የሶማሊያ የጸጥታ ትብብሩ በኤርትራ በሚኖረው ሁኔታ እንደሚወሰን ለማስረዳት ሞከሩ። ኦባማ ቀጠሉ። እኛ ባለን መረጃ የተባለው የተቃዋሚ ቡድን በአሁኑ ጊዜ ለኢትዮጵያ ስጋት አይደለም። ወደ ጦርነት የሚያስኬድ ምንም ነገርም አላየንም። እናንተ ስለምትሏቸው ተቃዋሚዎች ከዚህ ቀደም ያቀረባችሁልንን ጥያቄ መርምረናል። የተባለው የተቃዋሚ ድርጅቶች ዋነኛ ጥያቄ የፖለቲካ ጥያቄ እንጂ በእኛ ሀገር መስፈርት ሽብርተኛ ሊያስብል የሚችል ሆኖ አላገኘ ነውም። ሰዎቹ መንግስትን በጦርነት እንጥላለን ይበሉ እንጂ በተግባር እያደረጉት አይደለም። ለዚህ ደግሞ መረጃ አለን፣ ልናጋራችሁም እንችላለን። እኛ ሁኔታውን በቅርበት እንከታተላለን። ሰዎቹ በምርጫ ስልጣን ላይ የወጣን መንግስት በኃይል ለመጣል ከሞከሩ ያንን እኛ አንደግፍም። ለኢትዮጵያ የተሻለው አማራጭ ሁሉን አሳታፊ የፖለቲካ ስርዓት መገንባት ነው። ሌሎቹንም አሳትፉ፣ ያኔ ጠንካራ ሀገር ይኖራቸዋል አሉ ኦባማ። በኦባማ ምላሽ ደስተኛ ያልነበሩት የኢትዮጵያ ሹማምንት ቅሬታቸው ከፊታቸው ላይ ይነበብ ነበረ። ስሜታቸውን መቆጣጠር የተሳናቸው የሚመስሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የፓርቲ ጓዶቻቸውን ለማስደሰት አልያም ደግሞ የፈለጉትን ባለማግኘታቸው ተሸናፊነታቸውን ለመደበቅ በሚመስል መልኩ ስሜት የተቀላቀለበት አስተያየት ሲሰጡ እንደነበረም ውይይቱን የታዘቡት ምንጮቻችን ጠቁመዋል። በሰባዊ መብት ጥሰት የምንከሰሰው ሀገሪቱ ያለችበት ሁኔታ አደገኛ በመሆኑ የሀገሪቱን አንድነት ጠብቀን ለማቆየት በምንወስደው እርምጃ ነው። ሁሉ ነገር ከለቀቅነው ኢትዮጵያ ትፈራርሳለች፣ ደም መፋሰስም ሊከሰት ይችላል። ኤርትራም የማያቋርጥ ትንኮሳ እያደረገችበት ነው። ታሪካችንንም በዝርዝር መረዳት ያስፈልጋል፣ አሉ ጠቅላይ ሚኒስትር ኃይለ ማርያም። የጠቅላይ ሚኒስትር ኃይለ ማርያም ገለጻ አጥጋቢ አይደለም ብለው በገመቱበት ቦታ ሁሉ አስተያየት ሲሰጡ የነበሩት የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኑም በውይይቱ ወቅት የነበረውን ውጥረት ለማርገብ ሲጥሩም ታይተዋል። በአሜሪካ ልዑካን በኩል የፕሬዚዳንቱ የጸጥታ አማካሪ ሱዛን ራይስ የተቃዋሚዎች የኢትዮጵያን መንግስት ያፈርሳሉ የሚለው መነሻ በመረጃ ላይ የተመሰረተ አይደለም። ለኢትዮጵያ መንግስት እንደ ወዳጅ የምንነግረውን ሊያምነን ይገባል ሲሉ አስተያየት ሰጥተዋል። ፕሬዚዳንት ኦባማ በውይይቱ ወቅት ቀጥተኛ እንደነበሩና በተለይም በሰብአዊና በፖለቲካ መብት ጉዳዮች ላይ እንቅጩን መናገራቸውን ግንቦት ሰባትን በአሸባሪነት ለማስፈረጅ ለተሰናዱት የኢትዮጵያ ባለስልጣናት ያልጠበቁት ዜና ሳይሆን አልቀረም። ታዛቢዎች እንደሚሉት እንግዲህ ከዚህ ዝግ ውይይት በኋላ ነው ይፋዊ ጋዜጣዊ መግለጫ በሁለቱ መሪዎች የተሰጠው። በመግለጫው ፕሬዝዳንት ኦባማ የኢትዮጵያን መንግስት በዲሞክራሲያዊ መንገድ የተመረጠ ማለታቸው ከብዙ ወገን የሰላ ትችትም አስከትሎባቸዋል። እንደ ቅርብ ምንጮች ከሆነ ፕሬዝዳንቱ ይህን ያሉት ከመጋረጃ ጀርባ የነበረውን ውጥረት ለማርገብና የኢትዮጵያን ባለስልጣናት እንደሚደግፉ ለመግለጽ ሊሆን ይችላል ብለው ግምታቸውን ይሰጣሉ። ፕሬዚዳንቱ በአፍሪካ ህብረት ንግግራቸው ኢትዮጵያን በስም ጠቅሰው መኮንናቸው የቀደመውን ቀን አስተያየታቸውን እንደማረም አድርገው የወሰዱትም አሉ። ፕሬዚዳንት ኦባማ ከሲቪል ማኅበራት ተወካዮች ጋርም ዝግ ውይይት ነበራቸው። የዋዜማ የአዲስ አበባ ሪፖርተር ያነጋገረቻቸውና ከፕሬዚዳንቱ ጋር የተወያዩ ምንጮቻችን እንደገለጹት 11 ያህል ተወካዮች በውይይቱ ሲሳተፉ ሱዛን ራይስ፣ ጋይል ስሚዝ፣ የአሜሪካ የኢትዮጵያ አምባሳደር የአሜሪካ ዓለም አቀፍ የልማት ድርጅት ዩኤስአይዲ ተወካዮችና የዋይት ሃውስ የሥራ ባልደረቦች በውይይቱ ውስጥ ነበሩ። የዞን ዘጠኝ ጦማሪያንና የጋዜጠኞች ጉዳይ የድምጻችን ይሰማ ታሳሪዎችና የኦሮሞ ተማሪዎች የወህኒ እንግልት በጥያቄ መልክ በውይይቱ ላይ መነሳቱን ሪፖርተራችን ያነጋገረቻቸው ተሳታፊዎች ጨምረው አስረድተዋል። ፕሬዝዳንቱ የኢትዮጵያን መንግስት በዴሞክራሲያዊ መንገድ የተመረጠ ማለታቸውን በማንሳት የተሰማቸውን ቅሬታ የሲቪል ማህበራት አባላት በቅሬታ መልክ ያነሱ ሲሆን ፕሬዝዳንቱ ትችቱን እንደሚቀበሉ ገልጸው ግን ደግሞ ገለጻቸው ህገ መንግስታዊ የሆነን መንግስት በኃይል ለማፍረስ የሚደረግ ሙከራን በተመለከተ ባደረጉት ማስረዳት ውስጥ የተገለጸ ስለሆነ ትርጉሙም በዚያው እንዲታይላቸው ጠይቀዋል። ፕሬዚዳንት ኦባማ በኢትዮጵያ ያለው ሁኔታ መሻሻል እንዳለበት እናምናለን፣ ግን ደግሞ ጠቅላይ ሚኒስትር ኃይለ ማርያም በቦታው አዲስ በመሆናቸው ሁኔታዎች እንዲቀየሩ ጊዜ ሊሰጣቸው ይገባል ሲሉም አስረድተዋል። ፕሬዝዳንቱ ከአንድ ሰዓት ውይይት ውስጥ 35 ደቂቃውን ተካፍለው መድረኩን ለሱዛን ራይስ፣ ለጸጥታ አማካሪያቸው ያስረከቡና የሄዱ ሲሆን ሱዛን ራይስ በበኩላቸው ያለፉት ሁለት አስርት ዓመታትን ከኢትዮጵያ መንግስት ጋር በቅርበት መስራታቸውንና አሁን በስልጣን ላይ ያሉት ሹማምንት የዴሞክራሲ ሁኔታን ለማሻሻል ፍላጎት እንዳላቸው ግን ደግሞ ለሲቪል ሶሳይቲና ለመገናኛ ብዙሃን ፈታኝ ሁኔታዎች መኖራቸውን እንደሚረዱ መግለጻቸውን ሪፖርተራችን የላከችልን ዘገባ ያመለክታል። ዩናይትድ ስቴትስ በኢትዮጵያና በኤርትራ መካከል ጦርነት ቢቀሰቀስ ክፍለ አህጉሩ ወደ ባሰ ትርምስ እንደሚገባና ይህም የአሜሪካንን የአፍሪካ ቀንድ ጥቅም እንደሚጎዳ ትገነዘባለች ስለዚህም ምንም አይነት የጦርነት አደጋ እንዳይኖር ለማድረግም ትሞክራለች። ሁኔታው ከአቅም በላይ ሆኖ ጦርነት ቢቀሰቀስ ግን ኢትዮጵያን ከመደገፍ ወደ ኋላ ትላለች ተብሎ አይገመትም። የኢትዮጵያ መንግስት ተቃዋሚዎች በአሸባሪነት ይፈረጁልኝ ጥያቄ አዲስ አይደለም። ከወራት በፊት ወደ አዲስ አበባ ለተጓዙት የአሜሪካ የደህንነት ባለስልጣናት አሸባሪ የተባሉና በአሜሪካ ያሉ ሰዎችን ስም ዝርዝር አዘጋጅቶ ለመስጠት ሞክሯል የኢትዮጵያ መንግስት ኦባማም ይሁኑ ሌሎች ባለስልጣናት ተቃዋሚዎቹ ለኢትዮጵያ ደህንነት አስጊ አይደሉም ሲሉ ብይን የሰጡበት መስፈርትን ለመረዳት አሜሪካኖቹ አለን ያሉትን መረጃ በዝርዝር ማየት የግድ ይላል። የኢትዮጵያ መንግስት ከኦባማ ጉብኝት አስቀድሞ ተጨማሪ ሶስት ሺህ ወታደሮችን ወደ ሶማሊያ ልኮ ለሶስት ሳምንታት መጠነ ሰፊ ውጊያ ሲያደርግ ነበረ። በውጊያውም ድል ቀንቶታል። ይህ የኢትዮጵያ ጦር እርምጃ አጋጣሚ ይሁን የኢትዮጵያን በሶማሊያ ጉዳይ አይተኬነት ለማሳየት የሚያውቁት የኢትዮጵያ ባለስልጣናት ናቸው። የኢትዮጵያን መንግሥት ተቃዋሚዎቹን በአሸባሪነት ለማስፈረጅ ለአሁኑ አይሳካለት እንጂ በዚህ አቆማል የሚል ግምት የለም። በክፍለ ሀገሩ ተጨማሪ ውጥረት በመቀስቀስም ይሁን በተቃዋሚዎቹ ላይ መረጃ በማደራጀት ሌላ ሙከራ ሊያደርግ እንደሚችል ይገመታል። ለዋዜማ ራዲዮ አርጋዋሽ ነኝ።